You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ገበያው ጥሩነህ የአማራ ብሔራዊ ክልል የምሁራን መማክርት ፕሬዚደንት የጋምቢ ኃላፊነቱ የተወሰነ የግል ኩባንያ መስራችና ዋና ስራ አስፈጻሚ። የምሁራን መማክርቱ በሁለት ሺህ አስር መቋቋሙ ይታወሳል። መማክርቱን ለማቆም ምን አስፈለገ? ምን አነሳሳችሁ? የምሁራን መማክርት ጉባኤው በስያሜ ደረጃ በአማራ ብሔራዊ ክልላዊ መንግስት የምሁራን መማክርት ጉባኤ ተብሎ ነው የሚሰየመው። በአማራ ክልል ውስጥ የሚኖሩ የተለያዩ ህዝቦችና ከክልልሞች ለሚኖሩ ህዝቦች ጉዳይ ላይ ለመስራት የተቋቋመ ተቋም ነው። የተቋቋሙት ምክንያት እንግዲህ አንተም መም ታውቀዋለህ ኢትዮጵያ ውስጥ የነበረን ፖለቲካ ሩን የሚያገል ነበረ አግላይ ፖለቲካ ስለነበረ ያው ብዙ ተሳትፎ አልነበረውም። መሆኑ ከዛም በተጨማሪ ደግሞ መሆኑም ቢሆን ወደ ጎን ሸሽቶ ነው የቆየው። የሸሽበትም ዋናው ምክንያት በመሪዎቹ ዘንድ ተቀባይነት ማጣቱ ነው። ሊትራሊ ስታየው የገንዛ ቤት ውስጥ የገባ ገብቶ ሲበረብር ጥግ ላይ ቆመ፣ ዝም ብለህ እንደመመልከት አርገ ልትቆጥረው ትችላለህ። ስለዚህ በእንደዛ አይነት ሁኔታ የቆየ ስለነበረ አሁን ለውጥ የምንለው ከመጣ ማግስት፣ አንደኛ የክልሉ መንግስት፣ እኔ አግላዊ ፖለቲካ ነው ስከተል የነበርኩት ምሁሩን አልተጠቀምኩም። ባለመጠቀም ምክንያት የክልል ህዝብ ተጎድተዋል፣ እስካሁን በጉስኩልና ይኖራል ኑሮን ብንጠቀም ኖሮ የተሻለ መስራት እንችል ነበር ብለን አምነናል የሚል ኮንፌሽን ማለት ይቅርታ ጠየቀ። እንደገና ምሁራንም ባንጻሩ ያው እኛም ቢሆን ዝም ብለን ገለልተኛ መመልከት አልነበረብን፣ ያገባናል ማለት ነበረብን። ያገባናል ላለማለታችንና እናንተ ስታገሉን እኛም ተገልለን መቆየታችን ውጤቱ ማህበረሰቡ ላይ ነው የተንጸባረቀው በማንኛውም ኢንዲኬተር በጣም ዝቅተኛ ፐርፎርማንስ ያለው ክልል ሆኗል። ማንኛውም የልማት ኢንዲኬተር እና ይሄ በጣም ተገቢ ያልሆነ ነገር ነው። ያለፈው አልፏል። እንግዲህ ከአሁን በኋላ ግን ምሁራን ኢንቮልቭ ማድረግ አለብን። ኢንቮልቭ ስናደርግ ደግሞ የማህበረሰቡን ፍላጎት በማሟላት ረገድ ነው ኢንቮልቭ ማድረግ ያለብን የሚል አንድ ሶስት መቶ ሀምሳ የሚሆኑ ምሁራን ተሰባስበን በሁለት ሺ አስር ወደ ሚያዝ አካባቢ ተወያየን። በዚህ ውይይት ጊዜ ሶስት ቀን የፈጀ ውይይት ነው። ብዙ አጨቃጫቂ ነገር ነበር። እንደዚህ እንደ አሁን ልምልህ አይደለም። ምክንያቱም መጀመሪያ ያው መንግስትን፣ በዚህ ሁሉ እስኩልና ድህነት ያበቃችሁ እናንተ ናችሁ የሚል የወረፋ ነገርም ነበረ። ከተወሰነ ጊዜ በኋላ ደግሞ በአማራ ደረጃ መቋቋም አለብን። አሁን ኢትዮጵያ ኢትዮጵያ የሚል መሪ መጥቷል። ኢትዮጵያዊነትን ነው ማቀንቀን ያለብን አማራ ህዝብ ኢትዮጵያ ኢትዮጵያ እያለ ነው ሀያ ሰባት አመት ዋጋ ሲከፍል ኖሮ የተገኘ ድል ነው። ስለዚህ ለምን ያስፈልጋል የሚልም የተለያዩ ሀሳቦች እየተንሸራሸሩ ነበረ። ግን ዞሮ ዞሮ ሶስተኛው ቀን ላይ አሁን ለአማራ ክልል መስራት ማለት ለኢትዮጵያ መስራት ማለት ነው። የአንድ ገበሬ ላይ ብልይሁድ ቢሻሻል የአገር ጂዲፒ ነው የሚያድገው። እንደገና በፌዴራሊዝሙ በቋንቋና በዚህ በዘር የተደራጀ አይነት አከላለል ለህገ መንግስቱ ህገ መንግስቱ ገና አልተቀየረም ይህንን በመጥላትም ነው ደግሞ ምሁሩ ቸል ብሎ ነገሩን የቆየው። ስለዚህ ይሄ እስኪቀየር ድረስ እንቆይ፣ ኢትዮጵያዊነት እግር እስኪሰድ ድረስ እንቆይ የሚባል ሌላ ጥፋትና ሌላ ሮንግ ታይም ለህዝቡ መስጠትና ህዝቡን እንደገና ማንቆሳቆል ነው የሚሆነው። ስለዚህ አሁኑ ነው ተነስተን መስራት አለብን። እና ደግሞ ሁልጊዜም ቢሆን እኮ አንድ ተቋም ሲጀምር ከትንሽ ነው የሚጀምረው። ፈረንጆቹ ቲንክ ግሎባሊ አክት ሎካሊ ይላሉ። እና ኢትዮጵያን በዋናነት እያሰብ የኢትዮጵያ እድገት እያሰብን ግን ከተወለድንበት አካባቢ ከቤተሰባችን አንዳንድ ነገር ጣል እያደረግን እያሰፋን ብንሄድ ነው የሚሻለው የሚለው አስተሳሰብ ያው ገዥ የሆነና ስለዚህ እንዴት ይደረግ ሲባል እስኪ ፍሎተ ካርታ የሚያዘጋጅ ግብረ ኃይል ይቋቋም አንድ አስራ አንድ አባላት ያሉት ተብሎ ተወሰነ። በዛ ውሳኔ መሰረት አስራ አንድ አባላት ሲመረጡ እኔም በአጋጣሚ እንደ ድልም ልትነቅ ይችላለ እንደ ኃላፊነት የዛቅት ሀይል ሰብሳቢ ያን የተመረጥኩኝና አራት ወር የሚፈጅ ጊዜ በየሳምንቱ እየተገናኘን በሳምንትም እየወሰን በየቤታችን እየሰራን ያው ፍረተ ካርታ ለማዘጋጀት ሞከር። በዚህ ሂደት ውስጥ እንደኛም በአስራ አንዳችን መካከል ያው እዛ ጉባኤው ላይ የተንጸባረቀው ነገር በአብዛት ይንጸባረቃል። ከስያሜውም ላይ ብዙ ውይይቶች ይደረጋሉ። ያ ዲሞክራቲክ የሆነ ዲስከሽን ስለሆነ ይካሄድ የነበረው ተብሎ ተብሎ በአንድ አምስት ኦቨርአርኪንግ ፕሪንስፕልስ ላይ የስምምነት ላይ ደረስ ነው። አንደኛው ይሄ እንግዲህ እናግዝ ከተባለ በተቋም መልክ መቋቋም አለበት የሚል ነው። ሁለተኛው ተቋሙ ፋንክሽናሊም፣ ስትራክቸራሊም ኦቶኖመስ ወይም ደግሞ ኢንዲፔንደንት ከማንኛውም ተጽዕኖ ነጻ የሆነ መሆን አለበት። በሶስተኛ ደረጃ ይሄ ብሔር የሚባለውና ዜግነት የሚባለውን ነገር አጣጥሞ የሚሄድ በዋናነት የኢትዮጵያ እና የወደፊት ተስፋ እያየ ሎካሊ አክት እያደረገ የሚሄድ ኦርጋናይዜሽን መሆን አለበት። በአራተኛ ደረጃ ደግሞ ምንም አይነት አይዲዮሎጂ ሊገድበው አይገባም። ዋናው የኛ ኢንትረስት የህዝባችንን ኢንትረስት ማሟላት ነው። በእግሩ ጫማ የማይለው ነው ህዝብ አለን። በዚህ ዘመን በሳምንት አንድ ጊዜ ልብሱን የማይቀየር ህዝብ አለን። በቀን ሶስት ጊዜ የማይበላ ህዝብ አለን። ስለዚህ የዛንን ህዝብ ኑሮ ማሻሻል እስከሆነ ድረስ ዋናው አላማው በምንም አይነት አይዲዮሎጂ የተሰለፈ አካል ቢሆን ከኛ ጋር አብሮ ሊሰራ ይችላል የሚል አራተኛው ኦቨርአርኪንግ ፕሪንስፕል ነበር አምስተኛው ኦቨርአርኪንግ ፕሪንስፕል የዚህን ህዝብ ኑሮ እና ህይወት እናሻሽል ካል በዋናነት ስራ የሚገባው ከመንግስት የስራ አስፈጻሚ ጋር ነው ምክንያቱም ጤና ከቨሬጁ እንዲያደግ ጤና ሄልስ ኬሩ በጣም የተሻሻለ እንዲሆን ዘመናዊ እንዲሆን የሚሰራ አስፈጻሚ አካል አለ ጤና ቢሮ የሚባል ስለዚህ እኛ እሱን ማገዝ ነው ያለብን እንጂ ሌላ ዱፕሊኬት ማድረግ የለብንም ወይም አዳዲስ ፕሮጀክቶች እየጻፈ ወይም ደግሞ አዳዲስ ነገር እየጀመር ምልክል ከዚህ በፊት መልቲላተራል ባይላተራል ፊላንትሮፊና እንጂኦ የሚሰራውን ስራ ንስራ ማለት አያስፈልገንም። ምክንያቱም ፎር ዲኬት የታየና ብዙም ይሄ ነው የሚባል ውጤት ያላስመዘገባ አካሄድ ነው ያ ነገር ግን ያለውን የመንግስት ተቋም አስፈጻሚ አካሉን በጣም ረጅም አቅዶ ግማሽ ድረስ ፐርፎርም የሚያደርገውን ለምንድን ነው ይህ ፐርፎርማንስ ጋብ የመጣው በሚል ጠጋ ብለን አብረን እየሰራን አብረን እያቀን ኢምፕሊመንቴሽኑ ላይ እያገዝን በኋላም ደግሞ ሞኒተሪንግ ላይ እያየን ክፍተቶቹን እያየን ክፍተቶቹን ስናይ ደግሞ ጥናት የሚያስፈልጋቸው ከሆነ እያጠናን እነዛ ክፍተቶች ምንጫቸው የፖሊሲ ነው ወይ ወይስ ደግሞ የስትራክቸር ነው ወይ ወይስ ደግሞ ያሰራር ነው ወይ ወይስ ደግሞ ካፓሲቲ ነው ወይ፣ የሪሶርስ ነው ወይ የሚለውን እያጠናን የዛኑን ደግሞ መፍትሄ ሀሳብ እያመነጨን እናግዛቸዋለን። እና በአጭር ጊዜ ውስጥ የሕዝቡን ኑሮ በሚሻሻልበት ረገድ የልማቱንና የኢኮኖሚውን የፖለቲካውንም ስራ የማህበራዊ ኑሮንም ስራ እናሻሽላለን በሚል አምስት ኦቨራርኪንግ ፕሪንሲፕልስ ላይ ከተስማማን በኋላ የአፍኖታ ካርታ አዘጋጅን። እና በጣም በሚገርም ነገር ፍኖተ ካርታ ሲዘጋጅ በጣም በስፋት ነበር የምንወያየው። ብዙ ለማንበብ እድል ፈጥሮልናል። በሁሉም የልማት ኢንዲኬተሮች በጣም የወረደ ሆኖ አገኘነው ክልሉ ላይ ያለው ነገር። እና እንደዚህ አይነትን ችግር ደግሞ መንግስት ብቻውን ይፈታዋል ወይ ሲባል የማይሆን ነው። ሰሜን አሜሪካን የአውሮፓን እነዚህ ታይገር ኔሽንስ የሚባሉት የዚህ አካባቢ ያሉ ሀገሮች አሁን ወደ ሚድል ከሚሄዱ ሀገሮችን ሁሉ ታሪክ ስንመረምር ያገኘት እድገት ላይ ብዙ የማህበረሰብ ክፍል ተሳትፎ እንደነበረው ለመረዳት ይቻላል ፍኖ ተካርታ ወዴት የሚያመራና የአማራ ብሔራዊ ክልል ከየትኛው ግብ ላይ ሊያደርስ የሚያስችል ነው እናንተ የተለማችሁት እሱ ነው እንግዲህ ፍኖተካርታ ምንድን ነው የሚያሳየው ምሁራን ማክርት ጉባኤ ብሎ የምናቋቁመው ተቋም እንዴት ነው የሚሄድ የሚለውን ነገር የሚያሳይ ነው። እንዴት ነው የሚሰራ የሚለውን ነገር የሚያሳይ ነው። በዛ ነው የተወሰነው። ለምሳሌ ምን አይነት ተቋም ይሁን፣ ስትራክቸሩ እንዴት ይሁን፣ ህጋዊ ሰውነት እንዴት ያግኝ፣ መዋቅሩ ምን ይሁን፣ የአሰራር ሰንሰለቱ ምን ይምሰል የሚለውን የፈታልን ይሄ አፍኖተ ካርታ እና አፍኖተ ካርታ ተዘጋጅቶ ካለቀ በኋላ ተቋሙ ፋንክሽናሊም ስትራክቸራሊም አውቶኖመስ ለመሆን ምን አይነት ተቋም ይሆን የሚለውን ሁሉ ከታየ በኋላ በመንግስትም በፖለቲከኞቹም የሚሰረዝ ወይም ደግሞ ጫና የሚደረግበት እንዳይሆን ራሱን ችሎ እንዲቆም የክልሉ ፓርላማ እኛ በቻርተር ከተቋቋምን በኋላ የክልሉ ፓርላማ ደግሞ በአዋጅ እውቅና እንዲሰጠው ተደርጎ ነው የተቋቋመው። እና በዚህ ጊዜ መዋቅሩ ዛ ቻርተሩ ላይ ሲሰራ ምንድን ነው የሆነው? ለእያንዳንዱ ሴክተር መስሪያ ቤት አስራ አምስት አስራ አምስት አባላት ያሉት ቲንክ ታንክ ፎርስ እንዲቋቋም ተደረገ። ያ ቲንክ ታንክ ፎርስ ለሁሉም ሴክተሮች የተቋቋመው ተጠቅልሎ አንድ ላይ የዚህ መመክርት ጉባኤ ጠቅላላ ጉባኤ ሆነ፣ የበላይ አካል እንዲሆን ተደረገ። ያ ጠቅላላ ጉባኤ አስራ አምስት አባላት ያሉት ቦርድ አመራሮች መረጠ። በዛ መሰረት ቲንክ ታንክ ፎርሱ መተዳደሪያ ደንብ ተዘጋጀለት። በዛ መሰረት ነው እንግዲህ ወደ ስራ ለመግባት የሞከር ነው። ግን ይህንን ከሰራን በኋላ ወደ አንድ ሺህ የሚኖሩ ምሁራን ጠርተን ለዚህ የተዘጋጁ ሶስት ሰነዶች ነው ያቀረብ ነው። ከቀረበ በኋላ በሶስቱ ሰነድ ላይ ሶስት ቀን ውይይት ተደርጎ ስምምነት ከተደረሰ በኋላ እንግዲህ ሁለት ሺ አስር ነሐሴ ሀያ አንድ ቀን ኦፊሻሊ ተመሰረተ ማለት ነው። ግን ህጋዊ ሰውነት አላገኘም። ያ ቻርተር ሄዶ በፓርላማ ውስጥ ይፈድቅ ድረስ አንድ አስር ወር ፈጀ። ስለዚህ ህጋዊ ሰውነት ያገኘ ነው ነሐሴ ሁለት ሺ አስራ አንድ ዓመተ ምህረት ነው ማለት ህጋዊ ሰውነት ሳናገኝም ያው እንቅስቃሴዎች እንሰራ ነበር በእርግጥ ህጋዊ ሰውነት ባለማግኘታችን ትንሽ ሊሚቴሽን ነበረ በእንቅስቃሴያችን ላይ ህጋዊ ሰውነት ካገኘን ወዲህ ግን ያው እንግዲህ አምስት ወር ይጠጋል ነው በዚህ አምስት ወር ጊዜ ውስጥ ኦፊሻሊ ያለምንም ገደብ ስራ እየሰራን ነው ማለት ነው እና የተቋቋመበት ዋናው ዋናው ዓላማ የማህበረሰቡን የኑሮ ደረጃ ማሻሻል ነው ዋናው ትልቁ ግቡ እርግጥ እንዳነሱት ከነሐሴ 21 2010 ጀምሮ እየደደደላችሁ ብትመጡም ነሐሴ 2011 ላይ ነው ህጋዊ ሰውነት ተላበሳችሁ። ትሩቅ ጊዜም አይደለም። ከሁለት ሺህ አስርም ቢቆጠር 2011 ብንነሳ ባለፉት አምስት ወራት በተለይም ህጋዊ ሰውነት ካገኛችሁ ወዲህ ላብነት የምትነቅሷቸው ዋነኛ ክንውኖቻችን የምትሏቸው ምን ይሆናሉ? እኛ ያን በ2010 በምንመሰረትበት ጊዜ ታስታውስ ከኋላ ያው አዲስ ለውጥ መጣ ተብሎ ኢትዮጵያዊነት በጣም የተቀነቀነበት ሁሉም ህዝብ ሆ ብሎ በጣም በአድናቆት መሪውን የተቀበለበት እና በጣም መልካም በነበረበት ጊዜ ነው እኛ የተመሰረት ነው እና በዚህም መሰረት ስራችንን ያደረግነው እንደት ነበረ? እነዚህ ቲንክ ታንክ ፎርስ ብለን ለየሴክተር መስሪያ ቤቱ ያቋቋም ናቸው። ከየሴክተር መስሪያ ቤቱ ጋር ቁጭ ብለው ፕላናቸውንና እና ፐርፎርማንሳቸውን ከገመገሙ በኋላ ፕራዮሪቲ የሚባሉ የሚያደርጉ ስራዎችን ነቅሰው አውጥተው ወደ ስራ ለመግባት ነው ስራ የጀመር ነው። እና በዛ ረገድ ያው ብዙ ስራዎች ተሰርተዋል። እነሱ እየተሰሩ ያሉ ግን ትንሽ የሀገራችን የፖለቲካ ሁኔታ ትንሽ የመልክ እየያዘ መጣና የተለያዩ ጥያቄዎች እየተነሱ የተለያዩ ዝግቦች እየመጡ በሚሄዱበት ጊዜ የዲሞክራሲ የገቨርናንስ የጀስቲስ ክላስተር የሚባል አለ። እዛ ቲም ጋር ሆነን ያው በጣም በስፋት መስራት የጀመር ነው በዚህ ኤሪያ ላይ ነው ብሄራያ ላይ ያው ብዙ ለሚነሱ ጥያቄዎች ሁሉ ብዙ ሰነዶችን ስናዘጋጅ ለመንግስትም ድጋፍ ስንሰጥ፣ ስልጠናዎች ስንሰጥ፣ ህዝብንም ስናደራጅ እንደዚሁ ስልጠና ስንሰጥ ነበር የቆየ ነው። በዚህ ሁኔታ ላይ እያለን እንደገና ደግሞ ታስታውሳለህ፣ ባህር ዳር የባለስልጣናት ግድያ ተከሰተና እሱ ደግሞ ሌላ እንግዲህ መስጨፋ ጉዳይ ሆነ። በዛ ጉዳይ እንደገና ወደ ክልሉ ሄደን አንዳንድ ጥናቶችን ስናጠና ስራ ውስጥ ለውስጥ ያለውና የዩኒቲው ችግር ውስጥ ያሉት ብሄር ብሔረሰቦች ያለባቸው አንዳንድ መግባባት ነገር በግማንት በአማራ ሰውም አንዳንድ ክፍፍሎች ምናምን እንዳሉ በምንረዳበት ጊዜ እንዲሁም ደግሞ ከሚዲያ ሰዎችም ከአክቲቪስቶችም የተለያዩ ጽንፍ ያላቸው ሀሳቦች መኖራቸው የተለያዩ ያን ማህበረሰብ እንወክላለን ብሎ የተቋቋሙ የፖለቲካ ድርጅቶች እንዲሁ እርስ በርሳቸው የተለያየ አለመግባባቶች መኖራቸውን ስናይ፣ ሁሉን ነገር ትተን ይህንን ሕዝብ ዩኒፋይ ማድረግ ወደ አንድነት ማምጣት ዋና ስራ ነው የሚል አቋም ነው የወሰድነው እና በዚህ ረገድ ምን ማድረግ አለብን ብለን ስናስብ ቲንክ መራዝ ና የአማራ ክልል ህዝቦች የትም ክልል የትም ሀገር ሊኖሩ ዳያሎግ መጀመር አለባቸው። ምንድን ነው ችግራችን? የተለያዩ ጽንፍ ያላቸው ሀሳቦችን ተገናኝተው መነጋገር አለባቸው የሚል አቋም በመውሰዳችን ኦንላይን ሬጅስትሬሽን ፕላትፎርም አዘጋጅተን ኮንፈረንስ ነበር የጠራ ነው። በጣም በሚያስደንቅ ሁኔታ ፕላትፎርም ኦን ባደረግ ነው በስምንት ሰዓት ውስጥ ስድስት መቶ ሰው ነው የተመዘገበው። አዳራሻችን የሚችለው ሁለት ሺህ አምስት መቶ ሰው በአጭር ጊዜ ውስጥ ተመዝግቦ ሲያመጣ ያው ፕላትፎርሙን ለማንሳት ተገድል ነበረ። ማህበረሰቡ ከሰሜን አሜሪካም ከአውሮፓም ከአረብ ካንትሪስም ከኤዥያም እንደገና ከመላው አገሪቱ በሙሉ በኮንፈረንሱ መጣ እና ሶስት ቀን የፈጀ ታላቅ ኮንፈረንስ ነው የተካሄደው። እዛ ኮንፈረንስ ላይም በጣም የሚገርሙ ወይል ሪሰርች ሊሆኑ አራት ወረቀቶች ቀርበው ነበረ። አንደኛውና የመጀመሪያው መጀመሪያ የመራዝ የሀገረ መንግስት ግንባታ ታሪክ ነው። ሁለተኛ የመራዝ የመታገያ አጀንዳዎች ናቸው። ሶስተኛው ደግሞ አሁን ያለን ህገ መንግስት ንጻጽቶች እና መስተካከል የሚጋባቸው ጉዳዮች ናቸው። በአራተኛ ደረጃ ደግሞ ዋናው የኢኮኖሚ ችግራችንና የመፍትሄ አቅጣጫዎች የሚሉ አራት ወይን ሪሰርች የሆኑ በደንብ ነው ብዙ ፓብሊሽ ያደረጉ ሰዎች የተሳተፉበት ዝግጅት ተደርጎ ነበር የቀረበው። እንዳልኩህ በዛ ስብሰባ ላይ ያልተገኘ የፖለቲካ ድርጅት መሪ የለም። ያልተገኘ አክቲቪስት፣ ያልተገኘ ያው ጥሪ ማድርገንላቸው የመጡ በጣም ብዙ ሰዎች ነበሩ። ስለዚህ ሁሉም ባለበት በእነዚህ አራት አጀንዳዎች ላይ የአንድ ቀን ፕሬዘንቴሽን ነበረ። ሁለተኛ ቀን ደግሞ ሰው እንደ የኢንትረስቱ ተከፋፍሎ ይነጋገር ነበረ። የተለያዩ የፖለቲካ ድርጅቶችንም ደግሞ ሀፍ ዴይ በዛው ኦን ሳይት አወያየተን ነበረ እና አትዘንደስደይ ኮንፈረንሱ የተጠናቀቀ ዘጠኝ የአቋም መግለጫዎችን በማውጣት ነበር በጣም ደስ በሚል ሁኔታ በጣም በሚያግባባ ሁኔታ በአንድ ልብ እና በአንድ መንፈስ ምክንያታዊ የሆነን ነገር በመቀበል ከስሜት በጸዳ ዘጠኝ የአቋም መግለጫዎች ስናወጣ፣ ዘጠኝም ሁሉም የኢትዮጵያን ገናናነት እና ኢትዮጵያን የሚያመላክተው ሆነው ነበር የወጡት እና በጣም በጣም ትልቅና ሰክሰስፉል የሆነ ኢቨንት ነበረ በኋላም ከኢቨንቱ በኋላ ግምገማ አካሄደናል። በግምገማችን የደረስንበት ዋና ነገር ሕብረትና አንድነት የብዙ ጊዜ ድካምና ስራ የሚጠይቅ ነገርና ፋይናል ውጤት ቢሆንም በቃ በዚህ ኮንፈረንስ ትልቅ መሰረት ጥለናል ብለን ነው የደመደም ነው። ከዛ በኋላ እየሰራ ነው ያለነው ምንድን ነው ያ መሰረት ከተጠለ በኋላ እንግዲህ መቼም ቤት መሰረት ተጥሎ ቤት አይሆንም። ስለዚህ ፒላሮች ያስፈልጋሉ እና አንድ አምስት ፒላሮች ላይ ነው ስራ ይጀመር ነው ከዛ ኮንፈረንስ በኋላ። አንደኛ ፒላር ምንድን ነው ያንን ህዝብ እንወክላለን ሚ የፖለቲካ ፓርቲዎች ያ የመታገያ አጀንዳዎች ምን እንደሆኑ፣ የህገ መንግስቱ ፀዞች ምን እንደሆኑ፣ የአማራ ህዝብ ትክክለኛ ታሪክ ምን እንደሆነ፣ በሀገር መንግስት ግንባታ ዋና የኢኮኖሚ አጀንዳችን ምን እንደሆነ አውቀናል። በዚህ ተስማምተናል። እስከ ተስማማን ድረስ በመሰረታዊ ነገር ያለያየን የሚችል ነገር የለም። ስለዚህ በጋራና በህብረት በአንድነት መስራት አለብን የሚለውን አንዳንድ ፒላር ነበር የወሰንነው ይህንን ከሳምንት በፊት እንግዲህ ወደ ፍጻሜ እንዲደርስ አድርገናል እና በጣም እንደ ትልቅ ውጤትና ስኬት ነው እሱን የምንቆጥረው ሌላው ሁለተኛ በዚህ በክመንትና በአማራ ህዝብ መካከል ያለው ነው እሱም ይሄው በጣም ትልቅ ስኬት ላይ ደርሰናል። እርግጥ ስራዎች ይፈልጋሉ፣ ወደፊትም ቢሆን ግን፣ ትልቅ ስኬት ላይ ደርሰናል። በሶስተኛ ደረጃ እዛው ክልል ውስጥ ደግሞ ዝም ብሎ ትንሽ ጠበብ ያሉ አስተሳሰቦች ስላሉ እነሱን ማኔጅ የማድረግ ነገር ነው። በአራተኛ ደረጃ ደግሞ በኢንተርናሽናል ደረጃ ስናካሄደው የነበረውን ኮንፈረንስ ወደ ዞኖች ማውረድ ነው እሱ ኦልሬዲ ዘጠኝ ዩኒቨርሲቲዎችን መሰረት አድርገን ስራውን ለመስረት ያው በከፍተኛ ዝግጅት ላይ ነው ያለ ነው ከዛ ሌላ ደግሞ ሚዲያዎች እና የተለያዩ አክቲቪስቶችን በአንድ ላይ በማምጣት በእነዚህ አጀንዳዎች ላይ አንድ አይነት አስተሳሰብ እንዲኖራቸው ማድረግ ነው እንግዲህ አድስን ታይም ይህንን ካደረግን በኋላ የምንቀጥለው ምንድን ነው ኦሪጂናሊ ወደ አሰብ ነው ይህንን አስፈጻሚ አካሉን ወደ ማገዝ ስራ ነው። በእርግጥ ስራ እየሰራ አሁንም ግን የሀገሪቱ የፖለቲካ ሁኔታ እኛንም ጨምሮ ወዲያና ወዲህ እያደረገም ስለሆነ ያ በምንፈልገው መንገድ እና ባሰብነው መንገድ ኤፌክቲቭሊ እየተገበር ነው ነው ማለት ነሱት አሁን እንዳነሱት ከአንኳር ጉዳዮች በተለይም ሰሞነኛ ከሆኑት ነገሮች ውስጥ አንዱ የአማራ ፖለቲካ ድርጅቶችና ፓርቲዎች ወደ ጥምረት እንዲመጡ አዲስ አበባ ላይ ሰሞኑን በእናንተ አማካኝነት ተመናገር ችለዋል። ወዴት ነው የሚያመሩት? ወደ ውህደት ወይስ እንዲሁ በሚስማሙባቸው ላይ ተስማምተው በሚለያዩባቸው ላይ የየግል አቋማቸውን ይዘው እንዲሄዱ ነው? ድምዳሜው ምን ይሆናል? ውጤቱ ይሄ ነው የሚባለው ምን ሲሆን ነው ይሄ ውህደት ወይም ደግሞ በትምረት መስራት የሚለው ነገር በሂደት የሚታይ ነገር ነው የሚሆነው። አሁን ዋናው ትልቁ ነገር የደረስንበት ስምምነት ምንድን ነው? የዚህን ህዝብ ጥያቄዎችና መልሶቻቸውን እና አቅጣጫውን በተለያየ መልክ በጋራ ስላስቀመጥንና ስምምነት ላይ ስለደረስ ለነዚያ ነገሮች መሳካት በጋራና በህብረትና በአንድነት እንሰራለን። ይሄ ኦረዲ ተወስኗል። ቃል ኪዳን ሰነዱም ተፈርመዋል። ሰነዱንም እኛ ነበር ያዘጋጀ ነው። ስለዚህ በዚህ መልክ ይቀጥላል። ይሄ ግንኙነታቸው ወደፊት ወደ ሁደት ሊቀጥል ይችላል ላይቀጥልም ይችላል። እሱ እንግዲህ በሂደት እያየ ነው የምንሄድ ነው። መቼም ሪሌሽንሽፕ ከትንሽ ነው የሚጀምረው ወደ ትልቁ ደግሞ እያደገ ይሄዳል ብለን ተስፋ እናደርጋለን። እንዲያድግ ደግሞ የኛ ሚና ያው በመካከል ሜዴት በማድረግ ከፍተኛ ሚና ስለሚኖረው ያለን ሚና ለመጫወት እኛ ኃላፊነት ወስደናል። በሁሉም ፓርቲዎች ደግሞ ተቀባይነትን አግኝተናል። አንዱ ቅድም ካነሱት ውስጥ በተለይም በአማራ ክልል በጥንቃቄ የሚታይ እና ሁነኛ ልባትም የሚያስፈልገው ጉዳይ ቢኖር የቅማንት የማንነት ጥያቄ ነው። ያ በእናንተ መማክርት ዘንድ በምን መልኩ ነው የተጠናው? ታሪካዊ መንስኤዎቹና መልካም የሚባሉት መፍትሄዎች ምን ይሆናሉ? ለተነሱት ጥያቄዎች የማያዳግም ምላሽ የሚሰጥ አማራጭ መፍትሄ ብላችሁ በእናንተ በኩል ያነሳችሁት አለ? ከጥናት ከምርምር አኳያ በተያያዘ በምሁራዊ ሰማያዊ ሚና አኳያ ችግሩን ከስር መሰረቱ ለመመርመርና ለማጥናት ብዙ ጥረቶች አድርገናል እና በዚህ ሂደት ውስጥ የተረዳነው ነገር ብዙ የተረዳነው ነገር ቢኖርም ማደማደኛ የሚሆነው ነገር የቅማንትና የአማራ ጉዳይ የቅማንት ሕዝብና የአማራ ሕዝብ ጉዳይ ሳይሆን ጉዳዩ ማኔጅ የተደረገበት አካሄድ ከፍተኛ ችግር ስለነበረው ለዚህ ሁሉ እንደተደረሰ ነው ኮንክሉድ ያደረግነው። ይሄ የሆነበት ምክንያት ደግሞ ማለት በሕዝብ ቆጠራ ጊዜ ድሮ ሆነ ተብሎም የተሰራ ሊሆን እንደሚችል የሚቀመጥ ያ ህዝብ ከቆጠራ ውስጥ እንዳይገኝ መደረጉ ለዚህ ሁሉ ችግር እንዳመጣ ጥያቄው ሲነሳ ደግሞ በጊዜ በአግባቡ መልስ ባለመሰጠቱ፣ በኋላም ደግሞ በተከታታይ የተወሰኑ ውሳኔዎች ሁሉ የራሳቸው የሆነ ችግር ስለነበራቸው ይሄ እንደተከሰተ ለማወቅ እና ለመረዳት ይችለናል። ይህንን ለመፍታት እኛ አሁን እየወሰድ ነው ያለው ነው ነገር ለጊዜው መንግስት ምረት አድርጎ ሸሽተው የነበሩ የቅማንት ሰዎች ገብተዋል። ግን ይሄ የመጨረሻው አይደለም፣ ስራ እየሰራ ነው። አሁን ከግማንት ኮሚቴው ተርምስል ኮንዲሽንስ ይጠይቀናል። ከመንግስትም እንደዚሁ ለወደፊቱ ምን መሆን እንዳለበት ተርምስል ኮንዲሽንስ አዘጋጅቶ እንዲሰጡን ጠይቀን እነሱን እየጠበቅን ነው ያለ ነው። እነሱም እየሰሩ ነው። ይሄንን ይህንን ሁለቱን ሰነድኛ ከያዝን በኋላ እንደምታውቀው ዘላቂ የሆነ እርቅና ሰላም ለማምጣት አንድ አራት ኤሌመንቶች አሉ። አንደኛው ረት መኖር አለበት፣ ፍትህ መጠበቅ አለበት፣ እውነት መከበር አለበት፣ ሰላም መከበር አለበት። ስለዚህ በመንግስት የመጡት ተርምስ ኤንድ ኮንሽንስ ወይም ደግሞ በግመንት በኩል የመጡት ተርምስ ኤንድ ኮንሽንስ ከዚህ ሌንስ ሲታያሉ ሪሊ ያመጡት ነገር በዚህ እይታ ዘላቂ የሆነ ሰላምና እርቅን የሚያመጣ ነው ወይ የሚለው በእኛ ባለሙያዎች በደንብ ይፈተሻል። ሁለተኛ የምናይበት ሌንስ ደግሞ ከሀገራዊ የሽምግልናና የእርቅ ስርዓት አኳያ እንዴት ይታያል የሚለው። በእነዚህ በሁለቱ ሌንሶች ከታየ በኋላ ሁለቱንም ኮኖሚንስ አድርገን አንድ ተርምሴንድ ኮንዲሽንስ እናዘጋጃለን። ሁለቱም የተስማሙበት ማለት ነው። እነዚህ ሁለቱ የተስማሙበት ተርምሴንድ ኮንዲሽንስ ይዘን ደግሞ መጀመሪያ ይሄ እንዲሆን እየደከሙ ያሉ ሎካል ያሉ ሽማግሌዎች አሉ። የአማራ የቅማንት የልማትና የሰላም ማህበር ይባላለ። የጎንደር የልማት ሸንቆ ይባላለ። የሃይማኖት አባቶች አሉ። የተለያየ አደረጃጀት ያላቸው ህዝበ አደረጃጀቶች በዚህ ጉዳይ ላይ ያገባናል የሚሉ አሉ። ከነሱ ጋር በየደረጃው ይህንን ስምምነት ላይ የተደረሰበትን ተርምስ ኤንድ ኮንዲሽንስ እናስተቸዋለን። ይሄ በደንብ የተፈጀ የሚገባ ነገር ከገባበት የሚሰረዝ ነገር ከተሰረዘ በኋላ ና ሁሉም ሰው የተስማማበት እየሆነ ከመጣ በኋላ በየከተሞች ህዝባዊ ኮንፈረንስ እናደርጋለን። በየወረዳው ህዝባዊ ኮንፈረንስ እናደርጋለን። ያ ስምምነት ላይ ሲደረስ አሁንም ያን የተስማማንበት ኢንተርምስ ኢንድ ኮንዲሽን ይዘን ትልልቅ ኮንፈረንሶች በባህር ዳር፣ በአዲስ አበባ እንዲሁም በሰሜን አሜሪካ ይደረጋል። ይህ ከተደረገ በኋላ ሁሉም ሰው የተስማማበት ሁሉም ሰው ያወቀው እና ሁሉም ሰው የተግባባበት ሰነድ ስለሚኖረን ያን ሰነድ መሰረት አድርገን ሰላሙን እናርኩን ሴሌብሬት እናደርጋለን ብለን ሚጠቀም እየሰራ ነው ያለ ነው። ቅድም እንዳነሱት ከዛሬም በታሪክ እንደሚታወቀው ምናልባትም ባለፉት 28 ዓመታት ነው ይሄ የጎሳ ማንነት ጉዳይ ገኖ የወጣውና ኢትዮጵያዊነትን አጠንክሮ ታሪኩንም እንደዚሁ አግዝፎና ጉልቶ በመግለጫ ደረጃም እንደወጣ አንስተዋል ሁለቱ የማንነት የብሔራዊ የማንነት ጉዳይ ከኢትዮጵያዊነት ጋር በተያያዘ መልኩ እንደዚሁም ጎሳ ማንነት ጋር ሁለቱ በምን መልኩ እየተፎካከሩ ነው ያሉት ሁለቱን እንዴት አድርጎ ነው አስታርቆ ቆ ሰዎች መሄድ የሚችሉት ወደፊትስ ከዛ ወጥቶ ሰዎች አሁን በዘመነ ግሎባላይዜሽን እንደሚያስቡት ግለሰቦች አልፎ ተርፈው ለእኔ አሜሪካዊነት ያንሰኛል፣ ይጠበኛል ዩክሬን ወይም የቡልጋሪያ ዜግነት ያንስብኛል ብለው ልዕለ አገር ያቆመው የአውሮፓ ሕብረት የመሰለ የተመሰረተበት እና አውሮፓዊ ዜግነት እየተያዘ እየወጣበት ያለው ሁኔታ ነው። ግለሰቦች ራሳቸውን እንደ ዓለም አቀፍ ዜጋ ወይም ሉላዊ ዜጋ እያዩ የሄዱበት የአእምሮ የእድገት ደረጃ የደረሰበት ጉዳይ ነው። ጋ በርግጥ በተቃራኒ ነው ያለው። ይሄንን እንዴት አድርጎ አስታርቆ አሁንም በየክልሉ በየክፍለ ሀገሩ ላሉት ችግሮችንም መፍቻ ቁልፍ ይሆናል ብለው የሚያስቡት ምን ይሆናል? የመማክርቱ ጉባኤ የእድሜ ዘመን ምን ይሆናል? ምናልባት ወደዛ ከፍ ያለ ደረጃ ላይ በሚደረስበት ወቅት አሁን ከተለያዩ በክልላችን ካሉ ሰፊ ህዝብ ካለባቸው ክልሎች ምሁራን ጋር ያው ውይይት ጀምረናል። ከኦሮሞ ምሁራን፣ ከትግራይ ምሁራን ጋር ያው ውይይቶች ጀምረናል። አሁን የሚቀጥለው ሳምንት ላይ ከትግራይ ምሁራን ጋር ውይይቱ ይኖራል። ይህንን በምናደርግበት ጊዜ የምንገነዘበው አንድ ነገር አለ። ይሄ አሁን በጣም እየጮሆ የምንሰማው ጽንፈኝነት አስተሳሰብ የህዝብ አስተሳሰብ ሳይሆን የጥቂቶች አስተሳሰብ እንደሆነ እየተረዳ ነው ነው ግን የሚገርም ነገር ሳይለንት ማጆሪቲ ባለበት ቦታ ማይኖሪቲው ቮካል ይሆንና ብዙ ይመስላል፣ ማጆሪቲው ደግሞ ጥቂት ይመስላል። እና አሁን ኢትዮጵያ የምትገኝበት ሁኔታ እሱ ነው። በዚህ ሰዓት ይብን በሀገራችን ያሉ ፖለቲከኞች ፌደራል ስርዓት ላይ ጥያቄ ያላቸው አይደሉም። ግን ልክ አዳዊ መንግስት ለመመስረት የሚዘጋጁ የፖለቲካ ድርጅቶች እንዳሉ አስመስለው ብዙ ፕሮፓጋንዳዎች ይሰራሉ። ግን በተግባር ስትመለከት አዳዊ መንግስት መሰረታለሁ የሚል አካልም የለው ፌዴራል መንግስት ሆነው ግን አንዲት ኢትዮጵያ መገንባት ይቻላል የሚል ነው። ምናልባት አንዳንድ የሚነሱ ነገሮች አሉ። ፌዴራል ደረጃጀቱ ክልልንና ዘርንና ቋንቋን መሰረት ያደረገ መሆን አለበት፣ መልካምታዊ መሆን አለበት የሚለው እንግዲህ የሚያዋይ ነገር ነው። ዞሮ ዞሮ ይሄም ነገር ቢሆን በሂደት እየተቀየረ እየተቀየረ መምጣት እንደሚችል የፖለቲካ መሪዎቹ ራሳቸው ይናገራሉ። ስለዚህ ብዙ ኢትዮጵያ ውስጥ ያለው ችግር ይህን ያህል ሰፊ ችግር ኖሮ ሳይሆን መደማመጥ አለመቻላችን አንድ፣ መነጋገር አለመቻላችን ሁለት፣ በሶስተኛ ደረጃ ኢትዮጵያ የሚወደውና የሚያፈጥረው ሰፊ የኢትዮጵያ ሕዝብ ዝም ብሎ ማየቱ ነው። ስለዚህ እኛ የምሁራን ሮል ዝም ያለው ሕዝብ እንዲነሳ እንዲነሳና እንዲነገር ዝም ያለው ሕዝብ መብትን ለማስከበር እንዲታገል የመቀስቀስ ስራ ነው የሚሆነው። እና ይህንን የጀመርነውን በክልል የታጠረ ብቻ ሳይሆን አገር አቀፍ ደረጃ ያለውን ውይይት አስፍተን ወደፊት እንቀጥላለን። እኔ ትልቅ ተስፋ ነው ያለኝ፣ ከፊቴ ብዙ ጨለማ ነገር አላይም። ምክንያቱም እውነት ማሸነፍ አይቀርም። ደግሞ ቅድም እንዳልከው ዓለም ወደ አንድ እየመጣች ባለችበት ጊዜ የጎጣ አስተሳሰብ ሀገርን፣ ያሳልፋል የትም ሊያደርስ አይችልም። በእርግጥ ሀገራችን ደግሞ ሁሉም ብሔር ብሔረሰቦች እኩልነታቸው ተጠብቆ እኩል መብት ኖራቸው የስልጣን ተጋሪ ሆነው የኢኮኖሚ ተጋሪ ሆነው በማህበራዊ ኑሮ እኩል ተሳታፊ ሆነው በእኩልነትና በመከባበር የሚገነባት ኢትዮጵያን ለመመስረት ነው የኛ ፍላጎትና ምኞት እና በዚህ ዙሪያ የሚሰባሰበው ሀይል በጣም በሚገርም ሁኔታ አንድ መንፈስና አንድ ሀሳብ ነው ያለው። አሁን እንዳነሱት ኢትዮጵያን የሚወድና የሚያፈቅረው ህዝብ አያሌ ነው። በርካታውም ኢትዮጵያ ህዝብ ኢትዮጵያን አፍቃሪ ነው፣ ግን በዝምታ ተወጦ ነው ያለ ብለዋል። የዝምታው ምንጩ እና መንስኤዎቹ ምንድን ናቸው? ሀገርን የሚያፈቅር ሰው ሀገሩ አደጋ ላይ ሲሆን ለሀገሩ አንድነት መቆም ቢያቅተው ቢያንስ እንኳን ሀገር ላይ አደጋ ደርሷል ብሎ የድረሱልኝ ጥሪ ለማሰማት ድምፁ የሰለለው ለምንድን ነው? የአነሳዎቹ ትንሽዬ ግን ብዙ ጩኸት ፈጣሪ በሆኑበት ጊዜ ውስጥ እኔ እንደሚመስለኝ ከሆነ እንግዲህ ላለፉት አምሳ አመታት ያሳለፍነው የፖለቲካና የማህበራዊ ተጋብር ውጤት ይመስለኛል። ያ በደርግ ጊዜ ህዝብ እንዴት ታፍኖ እንደኖረ ታውቃለህ፣ እንዴት እንደተጨፈጨፈ ታውቃለህ፣ እንዴት ፋስትሬት እንዳረገ ታውቃለህ፣ እንዴት ታፍኖ እንደኖረ ታውቃለህ። በቀጣውም ጊዜ ያው ያ ተመሳሳይ ነገር ነው የቀጠለው። ስለዚህ ቅድም ከመግቢያው እንዳልኩ ብዙ ገለልተኛ ሆነናል። የግል ህይወትን ዝም ብሎ ለመምራት መታከር ነው እንጂ በሀገራዊ ጉዳይ ላይ የመጠመድ ነገር ከባህላችን እየወጣ ነው የቆየው። ግን አሁን የምታየው ነገር አሁን ለምሳሌ ሰሞኑን ራሱ የተካሄደው ሃይማኖትን፣ ብሄርን ተኮር አድርጎ የሚደረገው ነገር ሁሉም ቤት እንዳንኳኳ መረዳት ጀምሯል። ሰውም ስለዚህ ጉዳዩ የመብትና የምናምን ብቻ ሳይሆን የሰርቫይቫልም ጉዳይ ሆኗል። አገሪቱ በቃ መፍረስ የምትችልበት አፋፍ ላይ እንዳለች ተረድቷል። ስለዚህ ሁሉም ሰው ቤት ሲንኳኳ ደግሞ ዝም ብሎ የሚያይ ስለሌለ ይመስለኛል፣ አሁን እንቅስቃሴ ትንሽ ጠንከር ብሎ ሁሉም ሰው ኢንቮል እያደረገ ነው። እኛ በራሳቸው እንድትወስደን እኮ እንግዲህ ያው ጸጥ ብለን ኖረን ነበር አይደለ? ይሄ ለውጥ ከመጣ በኋላ ደግሞ ያገባናል ብለን አንዳንድ ስራዎችን ለመስራት እየተንቀሳቀስን ነው። እና ምክንያቱም የሚመስለኝ ሰው ዝም ያለበት ምክንያት ላለፉት አምሳ አመታት የነበረው የመብት ረገጣና ጭቆና ዝም እንዲ አድርጎት የቆየ ነው የሚመስለኝ። አሁን ደግሞ አንደኛ ተስፋ ማየቱ፣ በሁለተኛ ደረጃ ደግሞ እያንዳንዱ ቤት እየተንኳኳና እንደ ተጨቅኖ የመኖርን መብት የማጣት ቤት ውስጥ ዝም ብለ ድንገት የመሞት ነገር ሲመጣ አይ ቲንክ ሁሉም ሰው እየተንቀሳቀሰ ይመስለኛል። ከክልሉ ስራ አስፈጻሚዎች ጋር ተባብረው መስራት እንደምትሹ ገልጻችኋል። አንዱም በፍኖተ ካርታችሁ ላይ ካሰፈራችሁት ውስጥ የሆነው አንደኛው ምሰሶ እና በአሁኑ ወቅት በእናንተ የመማክርትና በክልሉ ስራ አስፈጻሚዎች ዘንድ ያለው መልካም የስራ ግንኙነት ያለው የስራ ግንኙነት ምን ደረጃ ላይ ይገኛል? በጣም መልካም የሚባል ነው። አሁን በጣም በጣም መልካም የሚባል ነው። ያው ሁልጊዜ ጊዜ እንደምታውቀው ክሬዲብሊቲ ያስፈልጋል። መቼም ሰው አክብሮህ ተቀብሎህ እንዲያስተናግድህ ካስፈለገ ክሬዲብሊቲ ያስፈልጋል እና ከጀመርንበት አካባቢ እና አሁን ሲታይ እንዲያውም በብዙ ነገር ግብዣው ስለሚመጣልን የእኛ አቅም ካላለ ሰበስተቀር በትብብር ረገድ ያለው ፍላጎት በጣም ከፍተኛ ነው። ሌላው በደንብ በችግር ሳንረዳውና ችግራችንም ሳናውቀው አሁን ለምሳሌ ሶስት ሺህ ዓመት አምስት ሺህ ዓመት ታሪክ አለን እያልን የህዝባችን ፍላጎት ያላረከንበት ምክንያት ምንድን ነው? ለምን ጥያቄ መልስ የለም። አባቶቻችን በስነ ጽሑፍ በለው በስነ ሕንጻ በለው በስነ ምግብ በለው በተለያዩ ነገሮች ጥንት የሰሩትን ስራ ያን ትምህርት በሌለንበት ያኔ እንዲህ አይነት ቴክኖሎጂ በሌለበት የሰሩትን ስራ አሁን እኛ ተምረናል የምንል ስራዎች ልንሰራ አልቻለም። ለምንድን ነው ሂጅ ናቹራል ሪሶርስ ፖቴንሻል ያለት ሀገርማት ኢትዮጵያ፣ በዛ ልክ ደግሞ አንሳቲስፋይት መሄዳለ። አሁን ለምሳሌ ሀውሲንግ ብትወስድ በደብሎች ስታንዳርድ ከዘጠና አራት ፐርሰንት በላይ የሚሆነው ህዝብ ቤት የለውም። ስለዚህ የሀውሲንግ መሄዳለ ማለት ነው። የህዝብ ኬር ከቨረጅ አስበው ምን ያለው እንደሆነ ትምህርት ከቨረጅ ጥራቱን ደግሞ ስትወስደው የግብርና አሰራራችለን ማለት የጎደለን ነገር ብዙ ነው። እንደገና ሪሶርሳችን ደግሞ ፕሌንቲ ነው። ይህንን ሁለቱም ስታያየው ኦፖርቹኒቲ እንደሆነ ታያለህ። ይህንን ኦፖርቹኒቲ መጠቀም ለምንድነው ያልቻልነው? እና ብዙ ፓራዶክስ ያለበት ሀገር ነው ሀገሩ። ስለዚህ አሁን እኛ ይህንን ጥያቄ መልሰን ይነ ችግርህን ካወቅ በኋላ ነው ሜዲሲን ፕሪስክራይብ የምታደርገው። አሁን ትልቁ ችግራችን ኛ ምን መሰለህ? ሲምፕተሙ ችግር ስለሚመስለን ላይ ከአሁን አንድ ሰው ውባቢያም ነው ሰውነት ይሞቃል። ፓናዴል ስትሰጠው ይታገሳል። አርባ አመት ሙሉ እዚገር እኛ ሀገር እንደዛ ነው የሚደረገው፣ ወይም አፍሪካ ማለት ይቻላል። ራብን እንላለን የራቡን ምክንያት በደንብ አንረዳው። ምግብ ይሰጡናል ልክ ለትኩሳቱ ፓናደል እንደሚሰጠው ማለት ነው። ረጂ ድርጅቶች የሚባሉት ወይም ፓርትነር የሚባሉት ካረዝ ምስምር ይበድስ ከነጨ ምስምር ይመገግ ምናምን ታመም ምስምር ይበድስም ያ አሁንም ሲምፕቶሙን እንደ መሰረታዊ ችግር መቁጠር የለብንም። ምን ሆነና ምን ነክቶና እንደምነክሶ ነው እኛ ሀገሮች እኮ በሰባ አመት በአርባ አመት በአምሳ አመት ተመስርተው የሕዝባቸውን ፍላጎት አሟልተዋል። አምና ነው የመሰለኝ ሰባ አመቷን ያከበረች እስራኤል ከተመሰረተች ማለት ነው። ግን ሕዝቧን በአውሮፓ ስታንዳርድ ማኖር የቻለች እኛ ምን ሆነን ነው? እነ ኮሪያ ምንም ነገር ሪሶርስ የላቸውም። በአርባ በአምሳ አመት ታሪካቸውን ቀይረዋል። ናቹራል ሪሶርስ ጭራሽ የላቸውም። የተሰዱ ላርጀስት ኮፊ ኤክስፖርተር ሳውዝ ኮሪያ ናት። አንድ ግር ቡና ግን የላት ለምንድን ነው የሚለው ጥያቄ ላይ ነው እኛ ድወይ ያደረግን ያለ ነው። እና አሁን የደረስንበት ኮንክሉዥን ምንድን ነው? ዋናው ትልቁ ነገር የሰው ለውጥ ነው። ብዙ ሰው ደግሞ ለውጥን ከሌላ ቦታ ነው እንጂ የሚፈልገው ራሱ መለውጥ አይፈልግም። ስለዚህ እኛ መስራት የምንፈልገው በየክልሉ በክልሎቻችን ያሉትን የመንግስት ስራ አስፈጻሚዎች ኦርጋናይዜሽኑን ኢንጀነራል መለወጥ ነው። እሱን ለመለወጥ ደግሞ ምን ያስፈልጋል? እያ ተለውተን ሰዎቹን መለወጥ አለብን የሚል ነገር ነው እና አሁን ብዙዎቹ ፕሮጀክቶቻችን ሰው ላይ የሚሰሩ ናቸው። ይህንን በኮምፒውተር አናሎጂ ትንሽ ላስረዳ ይችላለን። አሁን አንድ ኮምፒውተር ሃርድዌር አለው፣ አፕሊኬሽን ሶፍትዌር ይኖረዋል፣ ደግሞ መካከል ኦፕሬቲቭ ሲስተም አለ ወይም ሲስተም ሶፍትዌር አለ። ሲስተም ሶፍትዌሩ ነው ሃርድዌሩን ለሚያይነን አፕሊኬሽን ሶፍትዌሩን የሚያገናኘው ኢንተርፌስ የሚያደርገው። አሁን እኛ ኢትዮጵያ ውስጥ መሬት አለን፣ ውሃለን ናቸራል ሪሶርስ አለን። በኢንዱስትሪ በባዮዳይቨርሲቲ በምናምን ብትሄድ በጣም ብዙ ነገር አለ። ግን ያንን ያለውን ኢንፍራስትራክቸር እንደ ሃርድዌር ብትወስደው የሚመጡትን ደግሞ አዳዲስ ቴክኒኮች እንደ አፕሊኬሽን ሶፍትዌር ብትወስዳቸው እነዚህን አዳዲስ አይዲያዎች ከዛ ሀርድዌር ጋር የሚያገናኘው ሲስተምስ ሶፍትዌር ግን ሰው ነው። ስለዚህ ሲስተም ሶፍትዌር ኮራፕት ካረገ ፋንክሽናል አይሆን። ለዚህ ነው የሚያገር ቢፒአር ይመጣል፣ ኩንኩንስ ይመጣል፣ ውሃ ማቆር ይመጣል። ያን መጣ ሌላ ዓለም ውስጥ በጣም የተሰራና በጣም የተጨበጨበለት አፕሊኬሽን ሶፍትዌር እየመጣ እዚህ ሳይሰራ ነው የቀረው። ለምን የሚባል ኢንተርፌስ የሚያደርገው ትምስ ሶፍትዌር በቃ መቀየር ስላለበት ነው። እና እዚህ ላይ ያው ብዙ ጥናቶች አጥንተናል። በተለይ ሶፍት ስኪል የሚባለው ላይ ሰው ልጅ ኮግኒቲቭ ዶሜን አድሬስ ሲደረግ የሚገኝ ረቂቅ ክህሎት የለንም እኛ የተማሪዎችን ትላታችን ብቻ ነው የተማረው ማስላችን ብቻ ነው ልባችን አልተማረም። ልባችን ካልተማረ ደግሞ ለውጥ ልናመጣ አንችልም፣ በሚል ዳያሎግ ያው ሰፊ ስራ ሰርተናል እና ፎከሳችን፣ አሁን የምንሰራው ስራ ሁሉ ሰው ላይ ሰው ላይ ሰው ላይ የሚል ነው። ትልቅ ለውጥ ያመጣለን ብለን እናስባለን። አሁን በቅርብ ጊዜ የምንጀምረው አንድ ፕሮጀክት ትራንስፎርሚንግ ኦርጋናይዜሽን ፎር ስስተና ደርቨርስ ግሮዝ የሚል በዚህ ላይ ፎከስ ያደረገ የአንድ አመት ተኩል ለፓይለት ፕሮግራም አንድ ኦርጋናይዜሽን ላይ ልንጀምር ነው። በአንድ አመት ተኩል ቶታሊ ትራንስፎርም እናደርጋለን ብለን የተዘጋጀ ቱል አለ፣ ሙልቲፕል ሰርቬዎች አለ፣ ኮችንግ አለ፣ ትሬኒንግ አለ፣ ሞቲቬሽናል ስፒች አለ። ይህንን ሁሉ ከሰራን በኋላ በአንድ ዓመት ተኩል ውስጥ ያለ ኦርጋናይዜሽን ትራንስፎርም ካረግ መልክ ላይ እናደርገዋለን ብለን እየሰራን ነው። እና አሁን ምን እንስራ፣ እንዴት እንስራ፣ እንዴት ነው ኢፌክቲቭ የምንሆነው? ችግራችን ምንድነው? ሪሊ መፍትሄውን በፕሪስክራይብ እያረግ ወይስ ችግራችን ሳላ ክል ብለን በመላምት ነው እየተንቀሳቀስ ያለ ነው የሚለው ነው እንጂ በጣም እያወያየ ነው ያለው። በጣም ተቀባይነታችን አድገዋል። ግናግዝ ይፈልጋሉ። አብረንድንሰራ ይፈልጋሉ። ግንኙነታችን በጣም መልካም ነው ለማለት ነው። እናንተም መጠሪያ ቃል ውስጥ ምሁራን የሚል ቃል አለ። በእናንተ መለኪያ አንድን ግለሰብ ምሁር የሚያሰኙት ነገሮች ምንድን ናቸው? በእርግጥ ሕዝብ ምሁራን ወይም ፐብሊክ ኢንተለክቹዋል የሚለውን ወደዚያ ውጥተን በዚህ በእናንተ መስፈርት ውስጥ የትኛውን የሚያጠቃልለው ፐብሊክ ኢንተለክቹዋል የሚለውንም ወይም ሕዝባዊ ምሁራን የሚባሉትን እና እንደገና ከምርምር ዘርፍ አኳያ የተሰለፉትን ምሁራን እነሱን ነው በምን መልክ ነው የምትተረጉሙት? ምሁራን ስንል ፓብሊክ ኢንቴሌክቹዋልስ ሳሉ አካዳሚክ ኢንቴሌክቹዋልስ ሳሉ ፓብሊክ ኦፊሻልስ ሳሉ እነሱ ራሳቸው ምሁር ናቸው። ኢቭን ፕራክቲሽነርስ አሉ። እነዚህ ሁሉ ምሁራን ናቸው እና ይህንን ሁሉ ኢንክሉድ የሚያደርግ ነው የኛ ማሰባሰብ። ባይ ዴፊኒሽን የግድ ዲግሪ ያለው ሳይሆን ባይኖረውም እንኳ ማህበረሰብን ችግር የሚፈታ ማንኛውንም አይነት ስራ የሰራ ሁሉ ወደዚህ አሁን ምንድን ነው የሚያስቸግረን ብዙ ጊዜ? አንዳንድ ጊዜ ያው ዲግሪ ይኖራል፣ ፕሮፌሰር ሊሆን ይችላል፣ ሌላም ሌላም ሊኖር ይችላል። ግን ይሄ ማዕረግ የሚሰጠው ብዙ ጊዜ በጭንቅላት ትምህርት ላይ ፎከሳች እኮ ስለሆነ ያ ቅድም ያልኩት ይኖሩት ረቂቅ ክህሎት ሳይኖር ብዙ ውጤታማ መሆን አይቻልም። ለምን መሰለህ? ረቂቅ ክህሎት ላይ ኮሚኒኬሽን አለ፣ ክሪቲካል ቲንኪንግ አለ፣ ሴልፍ ሞቲቬሽን እዛ ውስጥ ነው የሚመጣው፣ ካሬጅ እዛ ውስጥ ነው የሚመጣው፣ ኦፕቲሚዝም እዛ ውስጥ ነው የሚመጣው፣ ትረስት እዛ ውስጥ ነው የሚመጣው። እነዚህ እነዚህ ነገሮች ጭንቅላት ስለተማረ የምታገኛቸው ነገሮች አይደሉም። ልብ ስለተማረ ነው የምታገኛቸው። የሚገርም ነገር ብዙ በነ ሶክራትስ ዘመን አሪስቶት ለግሪኮ ፍላስፋ መሆን ኤጁኬቲንግ ዘማን ዛት ኤጁኬቲንግ ዘሀርት ዝኖት አን ኤጁኬሽን አቶም ብለዋል። ስለዚህ ትልቁ ቻሌንጅ እሱ ነው። ሆኖም ግን እኛ አሁን ኢንክሉሲቭ ሆነን ግድም የደረደርኩልህን ሰዎች ኮምፓስ በሚያደረግ መልክ ነው ተደራጅተን እየሰራን ያለነው። የእናንተ መማክርት በሚያጠቃልለው ሀገር ውስጥ ብቻ ያሉት ላይ የተወሰነ አይደለም። ባህር ማዶ ነዋሪ የሆነው ኢትዮጵያና ትውልዳ ኢትዮጵያውያንም እንደዚሁ ያካትታል። በሩ ክፍት ነው። እስካሁን በባህር ማዶ የሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ለዚህ ለእናንተ ምሁራን መማክርት ምን ያበረከቷቸው አስተዋጽኦች አሉ? ወደፊትስ ከነሱ ምን ይጠበቃል? በጣም ብዙ ነው የሚጠበቀው። እስካሁን ብዙ እያበረከቱ ነው ያሉ። አንደኛ ለዚህ ግብ አንድ አመት ስድስት ወር ከዛም በላይ መስዋዕት ለማድረግ ወደዚህ እየመጡ እያገዙን ያሉ በጣም ብዙ ምሁራን አሉ። እነሱን በዚህ አጋጣሚ እጅግ ለማመስገን እወዳለሁ። ከዛ ሌላ አድማጮች እንዲረዱልኝ የምፈልገው አንድ ነገር ይሄ ምሁራን ለማክርት ጉባኤ ፕላትፎርም መሆኑን እንዲረዱ እንፈልጋለን። ፕላትፎርም ማለት ምንድን ነው? ለምሳሌ ላስረዳ። በአንድ ወቅት ኮሌራ የሚባል በሽታ የሆነ ክልሎች ተፈጫም ሲባል ሰምቻለሁ። ጎረቤት በሚዲያ እና ምን ጥንቃቄ እያደረጋችሁ ነው ብሎ አንድ ትልቅ ባለሙያ ከውጭ አገር ደወለልኝ ለእኔ ከዛ እና ምን ልትረዳን ትችላለህ ነ ሲል ክሪሞሎጂስት ነ ስለዚህ፣ ከፈለጋችሁ ማገዝ ይችላል አለ። ከዛ በራሱ ወጪ እዚህ መጥቶ በጣም የሚገርም የሚዲያ ሰዎችን ኢፒደሚ ፕሪቨንት ለማድረግ ስልጠና ሰጣለሁ ሲል ሁሉም ተደናገጡ። ግን አዲስ ነገር ነው፣ አዲስ ነገር ነው ኢንትሮዲስ ያደርገው እኔ ሚዲያ ሰዎችን አስልጥ ነው። ከዛ ሌላ የሄልዝ ፕሮሞሽን ሰዎች፣ ከዛ ሌላ ኤፒዲሚዮሎጂስቶች ሰማራ፣ ግን አንድም ኮሌራ ሳይከሰት ቀረበ። በዛን ጊዜ ማለት ነው። እሱ ብቻ አይደለም ያኔ ያደራቸው አካል በዘላቂነት እንዲህ አይነት ነገሮች ኢንስትሩሜንት ለማድረግ በሚሰራበት መልክ ተደራጅቶ እየሰራ ነው። እንዲያውም አንዳንድ እንዲህ አይነት የሚከሰቱባቸው ቦታዎች ላይ ማህበረሰቡን በማነጋገር ና ኢንተርቪው በማድረግ ሎንተርም የሆነ ሪሰርች መሰረት ተጥሞ እየተሰራ ነው ያለው። ይህንን አንድ ምሳሌ ነው የምነግርህ እንጂ ብዙ ሰው እንደዛ ያደርግ ነው። እና ፕላትፎርም ነው ስለምንድን ነው ያገባኛል፣ የሆነ ኮንትሪቢዩት ማድረግ አለብኝ፣ ታይም አላስተማረኝ ህዝብ ነው አይ ሀብ ቱ ፔይ ባክ የሚል ማንኛውም ሰው ያለውን ኦፈር ይዞ ፕሮፖዛል ይዞ ወደዚህ ፕላትፎርም ማምጣት ይችላል። ይህ ፕላትፎርም ደግሞ መንገድን ያመቻችለታል፣ ይተገብራል ማለት ነው አንዱ እሱ ነው። ሁለተኛው ደግሞ ለየሴክተር መስሪያ ቤቱ የተቋቋመው ፊልድ ታንክ ፎርስ የሆነ ነገር ሲሰራ የሆነ ኤክስፐርት ቢፈልግ ሄድ ሀንት አርጎ ከአለም ዙሪያ መጋበዝ እንዲችል ነው። ስለዚህ በሙሉ ትረስት ያለው ሰው ሊሳተፍበት የሚችል ፕላትፎርም አድርገን ነው ይሰራ ነው። ያ ማለት ለማጥራት ሐሳቡን በእርግጥ መጠሪያው የአማራ ብሔራዊ ክልል የአማራ ምሁራን ማክርት ቢሆንም ማንኛውም ሀገሬን ወዳለሁ ለዛ አካባቢ ሕዝብ ከኔ ሙያ ወይም ጠባት አኳያ አስተዋጽኦ ማበረከት እችላለሁ የሚል ዜጋ ሁሉ አስተዋጽኦን ሊያበረክት በሩ ክፍት ነው፣ በሚገባ ክፍት ነው። አይደለም ኢትዮጵያዊ ዜጋ ሌላ ፎሬነር ሊሆን ኢንተረስት ያለው ሰው በር ክፍት ነው። ይደገፋል። መንገዱ ይመቻችለታል። አስፈላጊ ድጋፍ ይሰጠዋል እና ሙከራ ሁሉ ፍሬ እንዲያፈራ የምንችለውን ያህል እናግዛለን እና ይህንን የሚያደርግ ኃይል በጣም እንዲያቋቋምን ነው። ኃይል ወይም የሚመራ ሲዮ ረዲ ኦፊ ሱን ሪዚም አድርጓል። ትልልቅ ፕሮፌሽናሎች መሰር እያስቀመጥን ነው ያለ ነው። እስካሁን እንግዲህ ነው ያው እንደ ፓርታይም ጆብ ነው ስንሰራው የቆየ ነው። ሁሉም ጊዜ ውስጥ ያለው ራሱ የሆነ ትልልቅ ስራ ያለው ትልልቅ ድርጅት የሚመራ አካል ነው። ግን አሁን በጽፈት ቤት ደረጃ በደንብ የተደራጀ ስለሆነ በጣም በቀላሉ እና ጽፈት ቤት ሲደራጅ ደግሞ ምሳሌ እንደሚሆን መልኩ ይህ ነው መፍትሄ የሚሰጥ እንጂ መልስ የሚሰጥ ድርጅት ሳይሆን፣ አርጊመንት የሚያሸንፍ ሳይሆን ልብን የሚያሸንፍ ድርጅት ተቋም ሆኖ ምሳሌ የሚሆንና ሌሎች የመንግስት ተቋሞቻችን መጣው የሚያዩት የሚኖሩበት አይነት አደረጃጀት በኮሚኒኬሽንም በማንኛውም ነገር እንደዛ እንዲሆን አድርገን እያደራጀን ያለነው እና ሁሉም ሰው በፍቅር ተቀብለን መልስ የምንሰጥበትና የምናስተናግድበት ተቋም እንዲሆነ ይፈለጋል እና ምሳሌም እንዲሆን ይፈለጋል። ያው እንደምታየው ነገር ያ ቢሮክራቲክ የሆነ አሰራር አለ፣ የደሞ የተዛባ ነገር አለ። ያንን ነው ምን የልብ ትምህርት ምለው ረቂቅ ክሎት ምለው ብዙ እኮ ሳይቸግረን ነው ተቸግረን ያለ ነው፣ ከዚህ ከዚህ ከአመለካከቶቻችን እና ይህንን ረቂቅ ክሎት ከማጣታችን የተነሳ ስለዚህ፣ ያንን ሽፍት የሚያደርግ ስራ መስራት እንድንችል እኛ ራሳችን የተለወጥ ከሆነን መገኘት ስላለብን እንደዚህ አይነት ተቋም ነው እያደራጀ ያለ ነው እና እኔ ማንኛውም ኢትዮጵያዊ አይደለም ማንኛውም የውጭ ሀገር ዜጋ ያለውን ነገር ኮንትሪቢት ማድረግ ከፈለገ ያለን ፋሲሊቴት ማድረግ እንደ ፕላትፎርም ሆኖ ማገልገል ወይም ያዋናው የተመሰረትንበት አላማ ነው። ዶክተር ገበያው ጥሩነህ የአማራ ብሔራዊ ክልል የምሁራን መማክርት ፕሬዚደንት፣ የጋምቢ ኃላፊነቱ የተወሰነ የግል ኩባንያ መስራችና ዋና ስራ አስፈጻሚ ስለ ቃለ